ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አብረው ለመስራት በዛሬ ዕለት ስምምነት ይፋ ያደረጉ አስር ፓርቲዎች መግለጫ አውጥተዋል። እንደ ደረሰን እናቀርባለን። ጤና ይስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ አርብ ህዳር 26 2012 ዓ ም ስርጭታችን ጋር አስተናጋጆች አሉ አከበልና ቆንጅ ታየነን። ፕሮግራማችንን የምትመራው ብርሃን ኃይሉ ነች። የስርጭት መሐንዲሱ ጆ ጊልስ። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱን ያለም ዜና የኢትዮጵያ የጦር ኃይሎች ጠቅላይ ኤታ ማዦር ሹም ጀነራል አደም መሐመድ ማህሙዴና የዩናይትድ ስቴትስ የጦር ኃይሎች ምክትል ኤታ ማዦር ሹም ጀነራል ጆን ሃይተን ትናንት ዋሽንግተን ዲሲ ውስጥ ተገናኝተው ተወያይተዋል። የኤታ ማዦር ሹም ጽህፈት ቤቱ ቃል አቀባይ ሻለቃ ትሪሻ ጉይቦ ባወጡት ጽሁፍ ነው የሁለቱን የጦር አዛዦች ዋሽንግተን ዲሲ ላይ ተገናኝቶ መወያየት ያሳወቁት። ለአካባቢያዊ መረጋጋት ኢትዮጵያ ስላላት አስተዋጽኦና ቁርጠኝነት፣ በመላ አፍሪካ ላለው የተባበሩት መንግስታት ሰላም የማስከበር ተልእኮች ስላላቸው ድጋፍም ጀነራል ሃይተን ለጀነራል አደም ምስጋና አቅርበዋል። አዛዦቹ ወታደራዊ ትብብሮቻቸውን ማጠናከር በሚችሉባቸው መንገዶች ላይም ተወያይተዋል። በዩናይትድ ስቴትስና በኢትዮጵያ መካከል ያለው አጋርነት ለምስራቅ አፍሪቃ ሰላምና መረጋጋት እጅግ አስፈላጊ ጉዳይ መሆኑን የቃል አቀባይዋ የሻለቃ ጊቦ የጽሁፍ መግለጫ ያመለክታል። የኬንያ ፖሊስ የናይሮቢ ከተማ ከንቲባ በሙስና ወንጀል ተጠርጥረው ዛሬ በቁጥጥር ስር ውለዋል። ማይክ ሶንኮ ወደ 3.5 ሚሊዮን የአሜሪካ ዶላር መዝብረዋል ተብሎ መወንጀላቸውን ፖሊስ አስታውቋል። ገልሞ ዳዊት ዝርዝሩን ይዟል። በሀገሩ ፖለቲካ በአነጋጋሪነታቸው የሚታወቁና ናይሮቢን እንደ ኤሮፓያን አቆጣጠር ከ2ሺ 17 ጀምሮ በከንቲባነት እያስተዳድሩ ያሉ ማይክ ምቡቢ ሶንኮ በሙስና ወንጀል ተጠርጥረው ዛሬ በፖሊስ ቁጥጥር ስር ውለዋል። የኬንያ ጸረ ሙስና ኮሚሲዮን በቅርቡ በማይክ ሶንኮ ላይ የህዝብ ሀብት መዝብረዋል በሚል ምርመራ ሲያካሄድባቸው የነበረ ሲሆን ዛሬ ጠዋት የኬንያ ጠቅላይ አቃቢ ዲሬክተር ባዘዙት መሰረት ከንቲባው በባቡር ጉዞ ላይ ያሉ በቁጥጥር ስር ውለዋል። የኬንያ ጠቅላይ አቃቢ ዲሬክተር ኑርዲን ሀጂ ማይክ ሶንኮ 35 ሚሊዮን ዶላር የሚገመት የህዝብ ሀብትን መዝብረዋል ተጠቅመዋል ብለዋል። በዚህ ረገድ ስማቸው ከላይ የተጠቀሱት በሚከተሉት ወንጀሎች እንዲከሰሱ ትዕዛዝ አስተላልፊያለሁ። የሙስና ወንጀሎችን መተባበር፣ የጸረ ሙስና ኮሚሽን አዋጅ አንቀጽ 45 ህዝባር ሁለት በሚጻረር መልኩ የመንግስት የሽያጭና ግዥን ህግ መጣስ፣ የግል ጥቅም በማስቀደም ስልጣንን በአግባብ ስልጣንን ያለ አግባብ በመጠቀም የሕዝብን ሀብት ህጋዊ ባልሆነ መንገድ በመቀራመትና የሕዝብን ገንዘብ በመሰወር እንዲከሰሱ ታዟል። ኑርዲናጂ ከማይክሶንኮ ጋር አብረዋል ባሉት ግለሰቦችና ድርጅቶች ላይም ክስ እንዲከፈት ታዘዋል። በዚህም የናይሮቢ ከተማ ግዢ ቢሮ ጸሐፊ ፒተር ምቡጓ፣ የእቃ ግዢና አቅርቦት ኃላፊ ፓትሪክ መዋንጊ፣ እንዲሁም ሌሎች የተለያዩ ኃላፊነቶች ላይ አሉ የተባሉ አምስት ሰዎች ማለትም ኤድዊን ካሪውኪ፣ ሎረንስ መዋንጊ፣ ፕሬስቶን መዋንዲኪ ዋምቡይ፣ እንዲካና ኤንድሪው ኛሴጎ በሙስና ወንጀሉ ተከሰዋል። በከንቲባው ላይ የምርመራ ስራ የተጀመረው ከወራት በፊት ሲሆን ማይክ ሶንኮ ወደ ስልጣን ሲመጡ ያላቸው ሀብት መጠን በትክክል አለማሳወቃቸውም የምርመራው አካል ነው ተብለዋል። ስማቸው በሙስና እንዲሁም በአደንዛዥ እጽ ንግድ ጋር በተደጋጋሚ የሚነሳው እኚው ከንቲባ ከወራት በፊት ናይሮቢ ፍርድ ቤት ቀርበው የአገሩ ጸረ ሙስና ኮሚሲዮን ምርመራ እንዳያካሄድባቸው ትዕዛዝ እንዲተላለፍ ቢጠይቁም ጉዳዩን የያዙት ዳኛ ግን የከንቲባውን ጥያቄ ውድቅ አድርገዋል። ማይክ ሶንኮ ብዙ ጊዜ ያላቸውን ሀብት የሚያንጸባርቁ አልባዛትና ጌጦችን በማድረግ የሚታወቁ አነጋጋሪ ፖለቲከኛ ናቸው። ለአሜሪካ ድምጽ ገልሞዳይት ከናይሮቢ ገልሙዳዊት ለዘገባው እናመሰግናለን። የደቡብ ሱዳን መንግስት ወንጀል በመፈጸም የተከሰሱ የብሔራዊ ጸጥታ አገልግሎት ባልደረቦችን የሚዳኝ ልዩ ችሎት አቋቁሞ የጸጥታ አገልግሎቱን የህግ ክፍል ትላንት ባወጣው መግለጫ፣ ችሎቱ የተቋቋመው በወንጀል አለመጠየቅ እንዲቆም ብዛት ባለው የሰብአዊ መብት ረገጣ ድርጊት የጎደፈውን የአገልግሎቱን ገጽታ ለማደስ መሆኑን ገልጧል። የደቡብ ሱዳን ፕሬዚዳንት ሳልቫ ኪር የጸጥታ ኃይሎች በ አገር ጸጥታ ስጋት የሚጠረጠሩትን ማናቸውንም ዜጎች እንደፈለጉ እንዲያስሩ እንዲመረምሩና ንብረት እንዲወርሱ የሚፈቅደውን አወዛጋቢ የብሔራዊ ጸጥታ ሕግ የፈረሙት ከአምስት ዓመታት በፊት መሆኑ ይታወሳል። ይሁን እንጂ በዚሁ ሕግ ውስጥ ወንጀል በመፈጸም የተጠረጠሩ የደህንነት አባላትን የሚዳኝ ልዩ ችሎት እንደሚቋቋም የሚፈቅድ አንቀጽ ተካቷል። ዚምባብዌ የገጠማትን የምግብ ዋስትና ችግር ለማቅለል የሚያስፈልገውን ከሁለት መቶ ሚሊዮን ዶላር በላይ ለማሰብ እየተፍጨረጨረ መሆኑን የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም አስታወቀ። የዚምባብዌ ምጣኔ ሀብት መንኮታኮትና ድርቅም የደጋገማት በመሆኑ በዚያችው በአንድ ቀን የደቡብ አፍሪቃ የዳቦ ቅርጫት ተብላ ቅርታ አድማጮች ይህን አረፍተ ነገር ደግመዋለሁ። የዝምባብዌ ምጣኔ ሀብት መንኮታኮትና ድርቅም የደጋገማት በመሆኑ በዚያች በአንድ ወቅት የደቡብ አፍሪካ የዳቦ ቅርጫት ተብላ ትታወቅ የነበረች አምስት ነጥብ አምስት ሚሊዮን ህዝብ የሚበላው በቂ ምግብ የለውም። የዓለም ምግብ ፕሮግራም የዝምባብዌ ዲሬክተር ሲያስጠነቅቁ፣ የምጣኔ ሀብት ይዞታውና የሚቀጥለው የምህራ ግብር ወቅት እንደ ዘንድሮ የተዋጣ እንደማይሆን ከሚያሳዩት ትንበያዎች ጋር ተዳምሮ መጪ ሁናቴ አሳሳቢ ያደርገዋል ብለዋል። በዩናይት ስቴትስ የተወካዮች ምክር ቤት የተከፈተውን ምርመራ ለወራት ሲፋለም የቆየው ዋይት ሀውስ ቤተ መንግስት ሪፐብሊካኖች በሚቆጣጠሩት የመወሰኛው ምክር ቤት የክስ ሂደቱ እንደሚቀጥል አሁን እየተቀበለ ነው። የፕሬዚዳንት ዶናልድ ትራምፕ ትናንት በትዊተር ገጻቸው የምትከሱኝ ከሆነ አሁኑኑ ፈጥናቸው አድርጉት፣ መወሰኛው ምክር ቤት ውስጥ ፍትሀዊ ሂደት እናደርጋለን ደግሞም ሀገራችን ወደ ስራ እንድትመለስ በማለት ዲሞክራቶች ላይ ትንኮሳ ያለው ሀሳብ ሰንዝረዋል። ትናንት የዩናይት ስቴትስ ተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ የፍትህ ኮሚቴው ስልጣናቸውን ያለ አግባብ ተጠቅመዋል ባሏቸው በፕሬዝዳንቱ ላይ የክስ አንቀጾችን ማደራጀት እንዲጀምሩ መመሪያ ሰጥተዋል ፔሎሲ ናንሲ ፔሎሲ መቼ እንደሚሆን ባይናገሩም ዲሞክራቶች የሚመሩት የተወካዮች ምክር ቤት በያዝነው የአውሮፓ ታህሳስ ወር መጨረሻ ለገና በዓል እረፍት ከመበተኑ በፊት ድምፅ ሊሰጥበት ይችላል ተብሏል። ያ ከሆነ ጥርጥር ላይ ጥር ላይ በሪፐብሊካኖች የሚመራው የመወሰኛው ምክር ቤት የፍርድ ሂደት ይመራል ማለት ነው። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ለቀሪ ዜናዎች አብሬያቸው ያለሁት ሶሎሞን አባተ ነኝ። ጤና ይስጥልኝ ክቡራትና ክቡራን። ዩናይትድ ስቴትስ ፍሎሪዳ ፔንሲል ፔንሲኮላ ከተማ ውስጥ በሚገኝ የባህርና የአየር ኃይል ጣቢያ ተኩስ የከፈተ አጥቂ መገደሉን ባለሥልጣናት ገልጸዋል። በዘገባዎች መሠረት አስር ሰዎች በአጥቂው በተከፈተ ተኩስ ቆስለው ሆስፒታል ተወስደዋል። ናዝ ፔንሲኮላ ናዝ ፔንሳኮላ ተብሎ የሚጠራው የባህር ኃይል እና የአየር ኃይል ጣቢያ 16 ሺህ ወታደራዊና ሰባት ሺህ አራት መቶ ሲቪል ሰራተኞች ያሉት እና ከዩናይትድ ስቴትስ የባህር ኃይል ሰፈሮች እጅግ ታሪካዊና ግዙፉ እንደሆነ ይነገርለታል። በጥቃቱ የተጎዱት ሰዎች ይዞታ ከሆስፒታል ቃል አቀባይ ለጊዜው ማግኘት አልተቻለም። በመጨረሻም ሰሜናዊ አፍጋኒስታን ውስጥ በመንግሥት ወታደሮችና በታሊባን መካከል ውጊያው አገርሽቷል። ከሁለቱም ወገን ሀያ የሚሆኑ ተዋጊዎች መገደላቸው ነው የሚሰማው። ኮንዱዝ ጠቅላይ ግዛት ውስጥ ውጊያ የተቀሰቀሰው ታጣቂዎች ብዛት ባላቸው የፖሊስ ጣቢያዎች ላይ ተኩስ ከከፈቱ በኋላ መሆኑ ተዘግቧል። ውጊያው የተቀሰቀሰው ዩናይትድ ስቴትስ ከታሊባን ጋር የተቋረጠው የሰላም ድርድር ካታር ላይ ለማንቀሳቀስ እየተዘጋጀችበት ባለችበት ወቅት መሆኑ ነው። የዜናው ሰዓት አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላልፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና እኔም ሰሎሞን አባተንን በዓለም ዜናዎች የጀመረው ፕሮግራማችን በ22፣ በ25 ና በ31 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ በአሃዱ ራዲዮ 94.3 እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ እስከምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው ዘገባ እናልፋለን። የዕለቱ በድሬዳዋ የፖሊዮ ክትባት መሰጠት ተጀምሯል። ፖሊዮ በያዝ ነው የፈረንጆች 2019 በሶማሊያና በኢትዮጵያ ሶማሌ ክልል መከሰቱን የዓለም ጤና ድርጅት አስታውቋል። ድሬዳዋ በሚካሄደው የክትባት ዘመቻ 61 ሺ ሕጻናት ለመከተብ መታቀዱን የአስተዳደሩ ጤና ቢሮ አስታውቋል። አዲስ ቸኮል ዝርዝሩን ይዘዋል የድሬዳዋ ጤና ቢሮ ምክትል ኃላፊ አቶ ዩሱፍ ሰይድ የክትባት ዘመቻውን ሲያስጀምሩ እንደተናገሩት በድሬዳዋ በገጠርም ከተማም ሁሉንም ህጻናት ተደራሽ ለማድረግ የሚያስችል ዝግጅት ተደርጓል ብለዋል። ዛሬው ዘመቻ በተለይ ከቀድሞ ከምንጀምራቸው ለየት ያሉት ነገሮች የምናሳይበት በተለይ ክትባቶች አጠቃላይ ለምንከተባቸው ለ61 ሺህ ህጻናቶች ለመከተብ ቤት ለቤት የምናደርስበት ፕሮግራም ከመሆኑ በቂ ዝግጅት የተደረገበት ሁኔታ የነበረ ነው። አጠቃላይ ገጠርም፣ ከተማ ሰፊ ዝግጅት የተደረገ ከሁለት ሳምንት በፊት ተቋማትም እና የሚመለከተው አካትሎች ሮንት የተሰጠባቸው በተለይ ከድሬዳዋ አሁን ያለው ነዋሪ ሁኔታ በተለይ የተፈጠረውን ነው የጸጥታ ችግር ከማህበረሰቡ ጋር የሚያታርቀን ስራ ማለት እንችላለን። በድሬዳዋ ጤና ቢሮ የህፃናትና እናቶች ቡድን መሪ የሆኑት ሲስተር መሰሉ አጥናፌ የፖሊዮ በሽታ በአጎራባች ሀገራት የተከሰተ ሲሆን በሀገራችንም እንዳይስፋፋ ዘመቻው አስፈልጓል ብለዋል። እንግዲህ ያው ዘመቻው ከሀያ ጊዜ በላይ በአካባቢያችን ሰጥተናል። በአጎራባች ሀገሮችም ተሰጥተዋል። እንግዲህ በሽታው እኛ ሀገር ተከስቶ ሳይሆን ቀድመን ለመከላከል ነው። ትልቁ ነገር በሽታው ከመጣ ተላላፊነት ማለቱ ከፍተኛ ነው። በአጎራባች ሀገር እዚህ ኬንያ፣ ሶማሊያ ቦርደር ያሉት በሽታው ከተከሰተ የመግባት ቻንሱ ፈጣን ስለሆነ ህጻናትን አንድ ልጅ ከተያዘ ሁለት መቶ ያህል ያዳርሳል። ስለዚህ ሳይመጣብን መጀመሪያ በሽታውን ለመከላከል ነው እንጂ ለሶስት አመት ያህል በኢትዮጵያ ውስጥ ምንም አይነት ኬዝ የተገኘ ነገር የለም። ይሄን አስጠብቀን ኢትዮጵያ ሀገራችንም ሰርቲፋይ እንድትሆን ከዚህ በሽታ ነጻ ሆና ሰርቲፊኬቱን እንድታገኝ ሁለተኛ መደበኛ ክትባታችንም መቶ ፐርሰንት ስላልሆነ አልተከተበ ልጅ አለ ማለት ኬዙ ልከሰት ስለሚችል ቀድመን ኬዙ ሳይነሳ ክትባቱን የበሽታ መከላከል አቅማቸውን ለመጨመሪያ ያህል ነው ማለት ነው። ይሁንና የዓለም ጤና ድርጅት በድረ ገጹ ባወጣው መረጃ በሶማሌላንድ የፖሊዮ ታማሚ መገኘቱን ተከትሎ ባለፈው ሀምሌወር በሁሉም የአፍሪካ ቀንድ አካባቢዎች አፋጣኝ የክትባት ዘመቻ የተካሄደ ቢሆንም ከዚያ ወዲህ በፑንትላንድ የቦሳሶና ኡፊያን ወረዳዎች እንዲሁም በኢትዮጵያ ድንበር አካባቢ ሶስት ተጠቂዎች በኢትዮጵያ ሶማሌ ክልል ዶሎ ዞን ቦኮ ወረዳም እንዲሁ አራተኛ ተጠቂ መገኘቱን ይፋ አድርጓል። በዚህ መነሻነትም በአምስት የሶማሌ ክልል ዞኖች እንዲሁም በሶማሌላንድና ፑንትላንድ የክትባት ዘመቻ መካሄዱን የዓለም ጤና ድርጅት አስታውቋል። ከድሬዳዋ ጤና ቢሮ ያገኘነው መረጃ እንደሚያመለክተው በኦሮሚያና ሶማሌ ክልል እንዲሁም የደቡብ ሱዳን አጎራባች በሆነው የጋምቤላ ክልሎች የፖሊዮ ክትባት አስቀድሞ የተካሄደ ሲሆን አሁን በድሬዳዋና ሀረር የተጀመረው ክትባት ዘመቻም የዚያ ቀጣይ ነው። በድሬዳዋ ከህዳር 26 29 የክትባት ዘመቻው የሚካሄድ ሲሆን በተጠቀሱት ቀናት የጎዳና ተዳዳሪዎችን ጨምሮ ሁሉም ያስተዳደሩ ህጻናት ይከተባል ባሉ ተብሏል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ። አመሰግናለሁ አዲስ፣ ለዘገባው። የኢትዮጵያ ብሔራዊ ምርጫ ቦርድ የሲዳማን ውሳኔ ሕዝብ ውጤት መግለጹን ተከትሎ የሲዳማ ርነት ንቅናቄ ሲአን ዛሬ መግለጫ አውጥቷል። በንቅናቄው መግለጫ ከሲዳማ ክልልነት ጥያቄ ጋር በተያያዘ ሐምሌ 11 2011 ዓ ም ተፈጥሮ በነበረ የጸጥታ ችግር የታሰሩ ወጣቶች እንዲፈቱ ጠይቋል። ሲአን ሲዳማ ክልል ሆኖ ሲደራጅ እኔ እመራለሁ አላልኩም። ይህን የሚያራምዱት በሲአን ስም የሚነግዱ ከፓርቲው አባልነት የተወገዱ ግለሰቦች ናቸው ብሏል። ዮናታን ዘብዲዮስ ከሐዋሳ ዝርዝሩን ይዟል። መግለጫውን የሰጡት የንቅናቄውን ሊቀመንበር አቶ ዱካሌል አምሶ፣ የህዝብ ግንኙነት ኃላፊ አቶ ደሳለኝ ሜሳና የፖሊስና የሪዮት ዓለም ጉዳይ ኃላፊ አቶ ተገኝ ወልዴ ናቸው። መግለጫውን ያወጡበት ምክንያት ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ ኃላፊነት ወስዶ ህዳር 10 2012 ዓ ምት ባስፈጸመው ውሳኔ ህዝብ ሲዳማ ክልል ሆኖ ለመደራጀት የሚያስችለውን 977 ድምፅ ማግኘቱን ማሳወቁ ነው ተብሏል። ይህንን ተከትሎ የሲዳማ አርነት ንቅናቄ ሲአንድ ሊቀመንበር አቶ ዱካሌ ላምሶ መልእክት አስተላልፈዋል። ህዝባችንም በከፍልም ቢሆን እንኳ ደስ አለ ለማለት እንፈልጋለን። ሌላ ደግሞ በዚህ የህዝባችን ጉዳይ በሰላማዊ መንገድ ውሳኔ በማግኘቱና የህዝብ ውሳኔ የመጨረሻ እልባት በማግኘቱ የደስታ መግለጫ ያስተላልፉልን ክልሎች አሉ፣ ድርጅቶች አሉና ለነሱም በዚህ አጋጣሚ ያለን አቋም መግለጽ እንፈልጋለን። የንቅናቄው የህዝብ ግንኙነት ኃላፊ አቶ ደሳለኝ መሳ በጽሁፍ ያቀረቡት መግለጫ ደግሞ በሂደቱ ውስጥ ዋጋ አይከፍሉ ነው ድጋፍ ያደረጉ አካላትን ያመሰገነ ነበር። ለህዝባችን የዘመናት ጥያቄ ስኬት የበኩላችሁን አስተዋጽኦ ያበረከታችሁ አካላት ማለትም የለውጥ ኃይሎች፣ የብሔራዊ ምርጫ ቦርድ፣ የደ የደቡብ ክልል ምክር ቤት፣ የመንግስት ተቋማት፣ የዓለም አቀፍ ዲፕሎማቶች፣ ሲቪክ ማህበራት ማኅበራትና አክቲቪስቶች የከበረ ምስጋናችንን እያቀረብን ለህዝባችን ነፃነት ላበረከታችሁት አስተዋጽኦ ታሪክ አይረሳቸውም። የሲዳማ አንድነት ንቅናቄ ሲያን የዛሬ መግለጫ የሲዳማ ህዝብ የራሱን እድል በራሱ ለመወሰን ያስችለኛል የሚለውን በክልል የመደራጀት ጥያቄ ትግልና ሲአን እስካሁን ድረስ ሲያደርግ የቆየውን የትጥቅ ትግልና ሰላማዊ ያሉትን ከ1983 ዓ ም ወዲህ ያለውን የፖለቲካ ትግል የሚዳስስ ነበር። በብዙ ተጋ ተጋድሎና ግፊ የስዳማ ብሄር ክልል ሆኖ የመደራጀት ህገ መንግስታዊ ጥያቄ እንደገና ተጠናክሮ በ1998 ዓ ም በብሄሩ ምክር ቤት በሙሉ ድምፅ ፀድቆ ውሳኔው በጽሁፍ ለደቡብ ክልል ምክር ቤት እንደገባ በአምባገነኑ ኃይሎች ታፍኖ ተፈጻሚ ሳይሆን ቀርቷል። ይህንን ጥያቄ የሚጠይቁና ያመኑትን ግለሰቦችና ቡድኖች ላይ ከፍተኛ አካላዊና ስነ ልቦናዊ ጫና እየፈጠረ እስከ 2010 ዓ ም ድረስ ንቅናቄው በማድረግ እውነተኛ ፍትህ፣ ዲሞክራሲያዊና ሰብአዊ መብቶች የሚከበርበት የህዝብ ፍላጎት የሚያረካና ጠንካራ ክልል ለማቋቋም የተደራጀ ጥረት እንዲደረግ ዛሬ ባወጣው መግለጫ ጥሪ አቅርቧል። ንቅናቄው በመግለጫው ከስዳማ ክልልነት ጥያቄ ጋር በተያያዘ ሐምሌ 11 2011 ዓ ም በተፈጠረው ፀጥታ ችግር የታሰሩ ወጣቶች እንዲፈቱም ጠይቋል። የስዳማ ህዝብ ህገ መንግስታዊ ጥያቄ እውን እንዲሆን ሰላማዊ ትግልን ያቀጣጠሉ የወጣት አካላት ሐምሌ 11 ቀን 2011 ዓ ም ተከትለው ተከትሎ በእስር ያሉ በመሆኑ ተጣርቶ በአስቸኳይ እንድንለቀቁ ድርጅታችን ዳግም ያሳስባል። ሲዳማ ክልል ሆኖ ስደራጅ እኔ ክልሉን ይመራል አላልኩም። ይህንን የሚያደርጉት በሲአን ስም እየነገዱ ያሉ ከፓርቲው አባልነት የተወገዱ ግለሰቦች ናቸው ሲል የሲአን የፖሊስና የሪዮት አለም ጉዳይ ኃላፊ አቶ ተገኝ ወልዴ በዛሬው መግለጫ አሳውቀዋል። ከህግ አግባብ ውጭ የሚወሰድ ስልጣን የለም። ስልጣን ሊሰጥ የሚችል ህዝብ ነው። በህዝብ ምርጫ ነው ስልጣኑ እጃችን ውስጥ የሚገባው። የምንታገለውም የዲሞክራሲ ስርዓት በህዝብ ምርጫ እንዲሆን ስለሆነ ከህግ አግባብ ውጪ የሚወሰድ ስልጣን ስለሌለ ስህተት ነው። እኛ እንልም እንድልም አይገባም ህጉም ስለማይፈቅድ ማለት ነው። በአቶ ዱካሌ ላምሶና በዶክተር ሚሎን ቱማቶ ይመራሉ በተባሉ በሁለቱ ሰአኖች መካከል የነበረው ውዝግብም ምርጫ ቦርድ ጻፈልን ባሉት ህጋዊ ደብዳቤ ባሳለፈ ውሳኔ ፍጻሜ ማግኘቱን አመልክቷል። ከኛ የሄደው ሪፖርት በፓርቲዎች ምዝገባ ክፍል ገብቶ ህግ ክፍል ገብቶ ሲጠና ቆይተዋል። በመጨረሻም ውሳኔው ጥቅምት 27 ላይ 2012 ጸድቆ እውቅና ተሰጥቶን እጃችን ላይ ገብቷል። ስለዚህ ይሄ በዚህ ስለሚታይ ህገወጥ መሆናቸውን ምርጫ ቦርዱም ስለሚያውቅ ልናወግዝ ይገባናል ማለት ነው። ንቅናቄው የብልጽግና ፓርቲ ውህደት በተመለከተም ያለውን ሀሳብ የህዝብ ግንኙነት ኃላፊ አቶ ደሳለኝ ተናግሯል። ብልጽግና ፓርቲ እንደተባለው የውስጥ ደንብ ያለው ኢህአዴግ ሊመራ ሊዋሄድ አንድ ሊሆን ግንባር ሆኖ ሊሄድ ሊቀጥል ይችላል። ነገር ግን ላለፉት ሃያ ሰባት ዓመታት ሁላችን እንደምናውቀው ፓርቲና መንግስት መለየት በጣም አስቸጋሪ እስኪሆን ድረስ የዴሞክራሲ ተቋማት ተጨምድዶ በፖለቲካ ስለላ መረቦች ሲመሩ እንደነበረ እናውቃለን። እና በሀገራችን ፓርቲዎች እርስ በርሳቸው ተስማምቶ ነገሩን ባለመጨረስ በሀገራችን ላይ የሚፈጸመው አስቸጋሪ ሁኔታ እንደ ድርጅት የሚያሳስበን ስለሆነ በከፍተኛ ጥንቃቄ ሊታይ ይገባል የሚል እምነት አለን። እንደ ድርጅታችን ሲዳማን በክልል ለማደራጀት የቀሩ ህገ መንግስታዊ ስልጣን የማስረከብ ሂደት ተጠናቆ ህዝቡን ወደ ልማት የመመለስ ስራም እንድሰራ ንቅናቄው ጠይቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳ። ዮናታን ዘብዴዎስን ለዘገባው እናመሰግናለን። ወደ ተከታዩ መጽሔት ርዕስ ስንሻገር ባለፈው ማክሰኞ እና አረቡ በተካሄደው የመቀሌ የፖለቲካ ፓርቲዎች ጉባኤ መገባደጃ ትግራይ ውስጥ የሚንቀሳቀሱ ተቃዋሚ ፓርቲዎች ለምን እንዳልተጋበዙ የተጠየቁት ያዘጋጁ የህወሓት መሪና የትግራይ ክልል ምክትል አስተዳዳሪ ዶክተር ደብረ ጽዮን ገብረ መስቀል ህገ መንግስቱን የማይቀበሉ በመሆናቸው ነው ሲሉ ከሰዋል። የትግርኛ ክፍል ባልደረባችን ተወልደ ከአንድ በሚል ምህጻረ ቃል የሚታወቀው የትግራይ ህብረት ለብሔራዊ ዲሞክራሲ መስራቾች አንዱ የሆኑትን አቶ ግደይ ዘርአጽዮንን አነጋግረዋል። ተከታዩን መልስ ሰጥተዋል። የኢትዮጵያን ፌዴራል ስርዓት ወክሎ ሊቆም እንደማይችል ያለፈው የሀያ ሰባት ዓመት ታሪኩ የሚያስረዳን ይመስለኛል። የኢትዮጵያ ፌዴራል ስርዓት ያለውን ህግ አሁን ያፈረሰ ድርጅት ወይም እሱን አልቀበልም ያለ ድርጅት የለም። እስካሁን ድረስ ውህድ ፓርቲ ፈጥረናል ያሉትን ኃይሎች የፌዴራል ስርዓቱን እናከብራለን እሱን ተከትለን እንሄዳለን እያሉን ያሉ እና ያልተባለው እና ያልሆነውን ነገር በውሸት በማቅረብ ህዝብን ለማደናበር የሚሞከረው ፕሮፓጋንዳ ውሃ የሚቋጠር አይመስለኝም። በአጠቃላይ ህወሀት በውስጡ ዲሞክራሲ የሌለው በትግራይ ውስጥ ዲሞክራሲያዊ መብት የማይፈቅድ ዲሞክራቲክ የሆኑ ሀይሎችን እንዲንቀሳቀሱና ህዝብን ለማሳመን እንዲደራጁ እንኳን የማይፈቅድ ድርጅት ነው። ጸረ ዲሞክራሲ ተፈጥሯዊ ባህሪ ነው። እንኳን ለኮንፈረንስ ሊጠራን ትግራይ ውስጥ ቢሮ ለመክፈት እንኳን ብዙ እንቅፋቶች እየፈጠረብን መሆኑ በተደጋጋሚ ስን ገልጽ ቆይተናል። ህገ መንግስቱን አትቀበሉም የሚል ምላሽ ነው የሰጡት ዶክተር ደብረጽዮን እኮ። ህገ መንግስቱን አትቀበሉም የሚለውም ውሃ ሚቋጥር አይደለም። ምክንያቱም እና ህገ መንግስቱን ተቀብለን የፌዴራል ስርአትን ደግፈን ነው እየተንቀሳቀስን ያለነው እዚህ ትግራይ ዲሞክራሲያዊ ትብብር ያለውን የፌዴራል ስርአት ተቀብለን ለአካባቢ ምናልባት መስተካከል ያለባቸው ነገሮች እንዲስተካከሉ ሀሳብ አለን። ቢያንስ ብሄሮች ምክር ቤት ሁሉም የክልል ድርጅቶች እኩል ድምፅ እንዲኖራቸው ነው። እኛም የሚታገረው ኢትዮጵያሌት እንዲያውም ራሱ ነው የሚያፈርሰው ልኩን ገደንብን በማፈስ የሚታወቀው ራሱ ነው። ባለፈው ሀያ ሰባት አመትም ይህንን የብሔሮች ነ ሲደፈጥጥ የነበረው ህወሓት ነው። አሁን እንዲያውም ብሔረሰቦች በእኩል በአመራር ደረጃ እየመጣን ነው ብለው ራሳቸው በሚመሰክሩበት ወቅት እሱ ራሱ ፌደራል ስርአቱ ተፈረሰ እያለ የሚከሰው ምንም ምክንያት የለውም። እንዲያውም እነሱ እየገለጹበት ነው። ህወሓት በነበረበት ጊዜ እኛ እንደ ሁለተኛ ደረጃ ዜጎች ተቆጥረናል የሚሉበት ሁኔታ ነው ያለው። አቶ ግዳይ ዘራጼን ከትግራይ ዲሞክራሲያዊ ትብብር አመሰግናለሁ። ጥ እኔም አመሰግናለሁ። ባልደረባችን የትግርኛ ክፍል ባልደረባችን ተወልደ ወልደ ገብርኤል ነበረ ያጠናቀረው። ተወልደን እናመሰግናለን። አድማጮች፣ ቀደም ሲል መግቢያውን ሳስተዋውቅ ማረሚያ ያለኝ የህወሓት መሪና የትግራይ ክልል ምክትል አስተዳዳሪ ዶክተር ደብረ ጽዮን ገብረ ሚካኤል ናቸው። መልሱን የሰጡን ደግሞ የትግራይ ዲሞክራሲያዊ ትብብር ከመስራቾቹ አንዱ የሆኑት ዶክተር ግደይ ዘራ ጽዮን ናቸው። እናመሰግናለን አድማጮች ተከታዩ ቀደም ብለን ያስተዋወቅ ነው የዕለቱ አብይ ርዕስ ነው እየተሰናዳ ነው። ሰለሞን እስከሚደርስ ድረስ ያሉንን ዝግጅቶች እናስተዋውቅ። አሁን ክቡራትና ክቡራን አድማጮች አሁን ከምሽቱ ሶስት ሰዓት ከሀያ ሁለት ደቂቃ ሆኗል። አዲስ አበባ ላይ እስከ ምሽቱ አራት ሰዓት አብራችሁን ቆዩ። በሀያ ሁለት በሀያ አምስትና በሰላሳ አንድ ሜትር ባንድ አጭር ሞገድ ላይ ነው የምንገኘው ስርጭቶቻችንን በ ናይልሳት ቪኦኤ 24 ላይ ልታገኙ ትችላላችሁ። እንዲሁም በፌስቡክ አት ቪኦኤ አምሃሪክ ብላችሁ በቀጥታ ልትከታተሉ ትችላላችሁ። በአሃዱ ራዲዮም 94.3 ላይ እንገኛለን። የምሽቱ አብይ ርዕስ ዘገባ ተጠናቅሮ ገብቷል። ቀጥሎ ይቀርባል። አስር የፖለቲካ ድርጅቶች አብረው ለመስራት ዛሬ አዲስ አበባ ላይ ተስማምተዋል። ትብብራቸው ወደ ቅንጅት በሚሸጋገርበት ሂደት ላይም እንደሚሰሩ አስታውቀዋል። ሙክታር ጀማል ዝርዝሩን ይዟል። አስር የተለያዩ የፖለቲካ ፓርቲዎች ትብብር በመፍጠር የጋራ ራዕይና አላማ ይዘው በኢትዮጵያ ምስረታ ላይ የሚወክሏቸውን ህዝቦች መብት ለማስከበር፣ ጥቅም ለማስጠበቅ፣ ነጻነትና አንድነትን ለማረጋገጥ በዲሞክራሲያዊና በሰላማዊ ትግል ለመታገል መስማማታቸውን ገልጸዋል። ትብብሩን ለመፍጠር የተስማሙት አስር ድርጅቶች የአፋር ህዝብ ነጻነት ፓርቲ የቤኒሻንጉል ህዝብ ነፃነት ንቅናቄ፣ ለሰላምና ለዲሞክራሲ ድርጅት፣ የጋምቤላ ህዝብ ነጻ አውጪ ንቅናቄ፣ የካፋ አረንጓዴ ፓርቲ፣ የቅማንት ዲሞክራሲያዊ ፓርቲ፣ ሞቻ ዲሞክራሲያዊ ፓርቲ፣ የኦጋዴን ብሔራዊ ነፃነት ግንባር፣ የኦሮሞ ነፃነት ግንባር የሲዳማ ብሔራዊ ነፃነት ግንባር እና የአገው ብሔራዊ ሸንጎ መሆናቸውን በስምምነቱ መድረክ ላይ ተገልጿል። ድርጅቶቹ ዛሬ በአዲስ አበባ ኢሊሊ ሆቴል በሰጡት መግለጫ እንዳስታወቁት ይህ ትብብር ግንባር እስከ መፍጠር የሚያደርስ መሰረት የሚጥል መሆኑን ተናግረዋል። ስምምነት የፈረሙት ኃይሎች ከዚህ ቀደም ለረጅም ጊዜ አብረው ሲሰሩ የቆዩ መሆኑን የገለጹት የኦሮሞ ነፃነት ግንባር ሊቀመንበር አቶ ዳውድ ኢብሳ ትብብሩ በመጪው ምርጫ አብሮ ለመስራት መነሻ ነው ብለዋል። በእነዚህ ፓርቲ አባሎች ራሳቸው አንደኛ በፈቃደኝነት ሁለተኛ ደግሞ ራሳቸው በውስጡ ተሳትፈው ላለፉት ወራት እዚህ ያደረሱ፣ እንደገና ደግሞ አወቃቀሩና አመራሩ እንዴት እንደሚሆን አብረው ወስነው መሰረቱን ጥለው ከዚህ በፊት ከነበረው ከላይ ወደታች ተሰጥቶ በትዕዛዝ ከሚሄደው አብሮ ሰርቶ ወደሚሄድ አዲስ መንገድ ያደረሰ ስለሆነ እንኳን በዚህ አበካሪታ መሰረቱ ለወደፊት ሁሉን አቀፍ በፈቃደኝነት ላይ የተመሰረተ ፓርቲ እንደዚሁም ደግሞ እንደዚህ አይነት ስርዓት የሚመኝ ሁሉም የተሳተፈበትና ሁሉም በውስጡ ክፍያ ወይም ደግሞ እንትን ያለው ሆኖ ስርዓቱን በዚህ ነው የሚመጣ ምኞት ያለው መሆኑን ከዚሁ ለማወቅ ይቻላል ማለት ነው። ይህ ትብብር በእኩልነት ላይ የተመሰረተና ፍትሐዊ የአንድነት ሥርዓትን መፍጠር ላይ ያተኮረ መሆኑንም የቅማንት ዲሞክራሲያዊ ፓርቲ ተወካይ አቶ ወልደ አማኑኤል ዘነበ ተናግረዋል። ይህ ፓርቲ እንደ ፓርቲ ግንባር ሲፈጥር ያለባቸውን ነገር በሰፊነት በማየት የኢትዮጵያን ሕዝብ እንደ ኢትዮጵያ አምኖ ተቀብሮ የኢትዮጵያን ሕዝብ ለማታገል ግንባር ቀደም መሆን እንዳለበት አምናለሁ። ይሆናል ብዬ ገምታለሁ። እንትንም በጋራ እንሰራለን ብዬ አምናለሁ ካለብን የመበታተን ሆነ የመለያየት አደጋ አስቸጋሪ አስቸጋሪ ሆነ የተውን በጎ በጎውን እያዝን ለወደፊት የሚሆነውን ጉዞችን እንድናስቀጥል ለዚሁ መልክት አስተላልፋለሁ። እንደ ፓርቲያችን ይህም ፓርቲያችን ሆኗልና እዚህ በኋላ የቅማንት ሕዝብ የሚደርስበት አፈና የሚደርስበት በደል የሚደርስበት ስቃይ እንዳሁን በፊቱ ይሆናል ብያላምን የሙሉ እምነቴ ነው። የቅማንት ሕዝብም ችግር የኢትዮጵያ ሕዝብ ችግር እንዲሆን የፓርቲ ይታገላል እያምናለሁ ከተጠቀሱት ድርጅቶች ውስጥ ሶስቱ፣ የጋምቤላ ህዝቦች ነፃ አውጪ ንቅናቄ፣ የኦጋዴን ብሔራዊ ነፃነት ግንባር እና የአገው ብሔራዊ ሸንጎ አመራራቸውም ሆኑ ተወካዮቻቸው በፍርሚያው ሥነ ሥርዓት ላይ አልተገኙም። ምክንያታቸውን ለማጣራት የአሜሪካ ድምፅ ባደረገው ሙከራ የኦጋዴን ብሔራዊ ነፃነት ግንባር ሊቀመንበር የፖለቲካ አማካሪ የሆኑትን አቶ አህመድ ያሲንን አነጋግሯቸዋል። አቶ አህመድ በትብብሩ ምንም ቅሬታ እንደሌላቸውና ነገር ግን በአጋጠማቸው ችግር አለመገኘታቸውን ነው ያረጋገጡት። በትብብሩ ላይ ምንም አይነት አሉታዊ ሀሳብ የለንም። አብዛኛዎቹ የእኛ አመራሮች ከዚህ ቀደም አብረው ሲሰሩ ቆይተዋል። ነገር ግን በዚህኛው መድረክ ላይ አመራሮቻችን ያልተገኙት በተለያዩ ስራዎችና ጉዳዮች ባተሌ ስለሆኑ ነው የድርጅታችንን ማዕከላዊ ኮሚቴ አባላትንም በስፋት ማወያየት ስለሚኖርብን አመራራችንም በቅርብ ስለሌለ ለዚህ ነው በመድረኩና ፍርሚያ ስነ ስርዓቱ ላይ መገኘት ያልቻል ነው ነው ያሉት። በመድረክ ላይ ያልተገኙች ሌሎች ድርጅቶች አስተያየታቸውን እንዲሰጡን ለጋምቤላ ሕዝቦች ነፃ አውጪ ንቅናቄና ለአገው ብሔራዊ ሸንጎ አመራሮች ጥያቄ ለማቅረብ እያደረግነው ሙከራ አልተሳካልንም። የተለየ ሀሳብ የሚኖራቸው ከሆነ ይዘን እንቀርባለን። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር ጀማልን ለዝግጅቱ እናመሰግናለን። አድማጮች፣ እዚህ ግድም ዘወትር እንደምናድርገው የሁለተኛው አጋማሽ ከመምጣቱ በፊት በነበሩ ባሉት ጥቂት ደቂቃዎች ሙዚቃን ጋብዛለን። ሰለሞን ሙዚቃውን ለማስተዋወቅ እድል ያለህ አይመስለኝም። የለኝም እድል፣ ላንተ ሰጥቼሃለሁ። ሙዚቃው ጀምሯል። የጃኖ ባንዱ ኃይሉ አምርጋ ነው ራሴን እያለ የሚጫወትልን ለአርብ ምሽት ግሩም ዜማ ራሴናዋሽ

i na sad in my to see the let ጃኖ ባንዱን ኃይሉ አመርጋን እንዲሁም ጃኖ ባንድን ጋባዥውን ማሉላን አመሰግናለሁኝ። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ሦስት ሰዓት ከሰላሳ ሁለት ደቂቃ ሌል ነው አዲስ አበባ ላይ የሰዓቱን አበይት የዓለም ዜና ርዕሶች እናሰማ። የኢትዮጵያ ጦር ኃይሎች ጠቅላይ ኤታ ማዦር ሹም ጀኔራል አደም መሐመድ ማህሙዴ እና የዩናይትድ ስቴትስ ጦር ኃይሎች ምክትል ኤታ ማዦር ሹም ጀኔራል ጆን ሃይተን ትናንት ዋሽንግተን ዲሲ ላይ ተገናኝተዋል። የኤታ ማዦር ሹም ጽሕፈት ቤቱ ቃል አቀባይ ሻለቃ ትሪሻ ጉይቦ ባወጡት ጽሑፍ ነው የሁለቱን ጦሮች አዛዦች ዋሽንግተን ዲሲ ላይ ተገናኝተው መወያየት ያሳወቁት። ለአካባቢያዊ መረጋጋት ኢትዮጵያ ስላላት አስተዋጽኦና ቁርጠኛነት በመላ አፍሪካ ላለው የተባበሩት መንግሥታት ሰላም የማስከበር ተልዕኮች ስላላቸው ድጋፍም ጀነራል ሃይተን ለጀነራል አደም ምስጋና አቅርበዋል። አዛዦቹ ወታደራዊ ትብብሮቻቸውን ማጠናከር በሚችሉባቸው መንገዶች ላይም ተወያይተዋል። በዩናይትድ ስቴትስና በኢትዮጵያ መካከል ያለው አጋርነት ለምስራቅ አፍሪካ ሰላምና መረጋጋት እጅግ አስፈላጊ ጉዳይ ነው ሲሉ የቃል አቀባይዋ ሲሉ ቃል አቀባይዋ ሻለቃ ጉይቦ ገልጸዋል። በሙስና ወንጀል የተጠረጠሩት የኬንያ ዋና ከተማ ናይሮቢ ከንቲባ ማይክ ሶንኮ ተያዙ። ሶንኮ 3.5 ሚሊዮን ዶላር መዝብረዋል ብሎ ነው ፖሊስ በቁጥጥር ስር ያዋላቸው። የደቡብ ሱዳን መንግሥት በወንጀል አድራጎቶች የተከሰሱ የብሔራዊ ጸጥታ አገልግሎት ባልደረቦችን የሚዳኝ ልዩ ችሎት አቋቁመዋል። ችሎቱ የተቋቋመው በሀገሪቱ አጥፍቶ ያለመጠየቅ አባዜ እንዲቆም በበረከቱ የሰብአዊ መብቶች ረገጣ ድርጊቶችም የጎደፈውን ገጽታውን ለማደስ መሆኑን እዚህ ውሳኔ ላይ የደረሰው የጸጥታ አገልግሎቱ የሕግ ክፍል ትናንት ባወጣው መግለጫ አስታውቋል። ዚምባብዌ የገጠማትን የምግብ ዋስትና ችግር ለማቃለል የሚያስፈልገውን ከ200 ሚሊዮን ዶላር በላይ ለማሰባሰብ እየተፍጨረጨረ መሆኑን የተባበሩት መንግሥታት ድርጅት የዓለም የምግብ ፕሮግራም አስታውቋል። በዩናይትድ ስቴትስ የተወካዮች ምክር ቤት የተከፈተውን ምርመራ ለወራት ሲፋለም የቆየው ዋይት ሀውስ ቤተ መንግሥት ሪፐብሊካኖች በሚቆጣጠሩት የሕግ መወሰኛ ምክር ቤት የክስ ሂደቱ እንደሚቀጥል አሁን እየተቀበለው መሆኑ ተዘግቧል። ዩናይትድ ስቴትስ ፍሎሪዳ ፔንሳኮላ ከተማ በሚገኝ የባህርና የአየር ኃይል ጣቢያ ተኩስ የከፈተ አጥቂ መገደሉን ባለሥልጣናቱ ገለጹ። በዘገባዎች መሠረት ዐሥር ሰዎች አጥቂው በከፈተው ተኩስ ቆስለው ሆስፒታል ተወስደዋል። ሰሜናዊ አፍጋኒስታን ውስጥ በመንግሥት ወታደሮችና በታሊባን መካከል ውጊያ አገርሽቷል። ከሁለቱም ወገን ሃያ የሚሆኑ ተዋጊዎች መገደላቸው ተሰምቷል። የሰዓቱ አርዕስተ ዜና ይኸው ነበር። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ፕሮዲውሰሯ ብርሃን ኃይሉ ነች። ቴክኒሻን ጆ ጊል፣ የዌብና ማህበራዊ መገናኛ ፕሮዲውሰር አበባየሁ ገበያው፣ ዋና አዘጋጅ ትዝት አበላቸው ነች። እያስተናገድናችሁ ያለ ነው ሶሎሞን አባተና እኔም አሉላ ከበደንን። ወደ ሁለተኛው አጋማሽ ስርጭት በቀጥታ እንዘልቃለን። ሰፋ ወዳለ የምሽቱ ክፍል ውይይት ነው የምንሻገረው። የኖቤል ጉዳይ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማታቸውን የፊታችን ማክሰኞ በኖርዌይ ኦስሎ በሚካሄድ ሥነ ሥርዓት ይቀበላሉ። ለመሆኑ በኖርዌይ ኦስሎ ያለው ድባብ ምን ይመስላል? ምንስ እየተባለ ነው የኖርዌይ መገናኛ ብዙሃን ላይ ስለ ጠቅላይ ሚኒስትር አብይ አህመድና የኖቤል ሽልማቱ የቀረቡ ትችት ያዘሉ ውይይቶችን ጨምሮ ይህን ተንተርሶ የተሰናዳ ውይይት ነው። በዚያ የሚኖሩና ጉዳዩን በቅርበት የሚከታተሉ ኢትዮጵያውያን ይዞ ከስልኩ መስመር ላይ የሚገኘው የአዲስ አበባው ዘጋቢያችን እስክንድር ፍሬው ዶክተር ሰለሞን አብዶምን ከኖርዌይ ቴክኖሎጂ ዩኒቨርሲቲ፣ እንዲሁም አቶ ለማ ደስታን ከኖርዌይ ክርስቲያን ካውንስል አወያይቷል። አሁን ያለው ድባብ ምን ይመስላል ስለ ተሸላሚውና ስለ ዝግጅቱ ምን እየተባለ ነው? ሲል እስክንድር የመጀመሪያውን ተያያዥ ጥያቄዎች ለአቶ ለማ ደስታ ነው የሰነዘረው። አመሰግናለሁ እስክንድር። እዚህ ኦስሎ በየዓመቱ ትልቅ የበዓል ስነ ስርዓት ነው ሳምንቱን የሚዘልቅ የኖቤል የሰላም ሽልማት ሳምንት ተብሎ ነው የሚታወቀው። መደበኛው ኦፊሻል ኦፊሴላዊ ፕሮግራም የሚከናወነው ከሰኞ ከሰዓት በኋላ ጀምሮ እስከ ሮብ ድረስ ነው። ሽልማቱ የሚሰጣቸው ማክሰኞ ሰባት ሰዓት አካባቢ ጀምሮ ነው የሚከናወነው። ከዚህ ጋር በተያያዘ በጣም ብዙ ፕሮግራሞች ይከናወናሉ። ድርጅቶች የራሳቸውን ዝግጅቶች ያዘጋጃሉ። እኛም እዚህ የምንገኘው ኢትዮጵያውያን በተለያየ መልኩ ይህንን ለማክበር በብዙ ጉጉት፣ በብዙ ናፍቆት እየተዘጋጀን እየተሰናዳናለን። ወደ ዶክተር ሰለሞን የሚወስደኝ አንድ ጥያቄ ላንሳና ወደ እርስዎ እመለሳለሁ። የጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማት አሸናፊ መሆን ለኢትዮጵያ በታሪክ የመጀመሪያው ከመሆኑም ጋር በተያያዘ ጭምር በኢትዮጵያ ውስጥ ከፍተኛ ደስታ የመፍጠሩን ያህል አይገባቸውም፣ ጊዜው አይደለም የሚሉ ተቃውሞ ድምፆችም ከኢትዮጵያውያን ጭምር ይሰማሉ። ሁለት አይነት አስተያየቶች ናቸው የሚደመጡት እና አሁን አቶ ለማ እንዳሉት ቀኑን በጉጉት የሚጠባበቁ ሽልማቱን እንግዲህ ለአንድ ኢትዮጵያዊ ሽልማቱን ማሸነፉን በታላቅ ደስታ የተቀበሉ የመኖራቸው ያህል ከዛ በተቃራኒ የሆነ አስተያየት የሚሰነዝሩም አሉ እና እርስዎ እንዴት ያዩታል ይሄን? ዶክተር ሰለሞን ሰግናለሁ። እስክንድር እንግዲህ የኖቤል ፒስ ፕራይዝ የሚባለው ይሄ የኖቤል ኮሚቴው በየዓመቱ የሚሰጠው ሽልማት በጣም በዓለም ላይ ዋና ወይም ትልቅ ከሚባሉ ሽልማቶች አንዱ ነው እና እነ ማንዴላ፣ እነ ኦባማ ትልልቅ ሰዎች የተሸለሙት ሽልማት ነው እና ይሄ በጣም ታሪካዊ ነው። አፍሪካ ባለፈው ዓመትም የኮንጎ ዶክተርም ተሸልሞ ነበረ። እንግዲህ ጥቂት ሰዎች ናቸው ከአፍሪካንም እንግዲህ ይህንን ሽልማት እያገኙ ያሉት ማለት ነው እና ይህ ሽልማት በጣም ትልቅ እንደመሆኑ መጠን የዓለም ሕዝብ የሚመለከተው፣ መሪዎች የሚመለከቱት፣ ታላላቅ ሰዎች ሁሉ ጓግተው የሚያዩት፣ የዓለም ሁሉ አይን የሚመለከተው ፕሮግራም ነው ግን እኔ ይሄ ሽልማት ለእኔና ለቤተሰቤ ደግሞ ትልቅ ነገር ነው ማለት ነው። ለምን እኔ ጎንደር ልጅ ነኝ። ጎንደር ነው ተው ልጅ ያደግኩት። ከቄስ ትምህርት ቤት እስከ ሀይ ስኩል ድረስ ጎንደር ነው የተማርኩት ያደግኩት። አስተሳሰቤ፣ አመለካከቴ፣ ስብዕና የተገነባው በጎንደር ልጅነት ነው ማለት ነው። ደስተኛ ሁኜ የምኖርበት ሀገር ነበረ እና ግን በድንገት በአስራ ዘጠኝ ዘጠና ስምንት እንደ ፈረንጆቹ አቆጣጠር ድንገት ጦርነት ከተከሰተ በኋላ እኛ ቤተሰብ ችግር ውስጥ ወደቀ ማለት ነው። ከዚህ በፊት በአማራ ቲቪ ላይ ቀርቦ ነበረ። የታናሽ ወልድ የአፈወርቅ የጋዜጠኛ አፈወርቅ ታሪክ ተብሎ አባታችን ዲፖርትድ ሆነ ማለት ነው፣ በኃይል ተወሰደ። ከዛን ጊዜ ጀምሮ የኛ ቤተሰብ ትልቅ ከጎንደር ወደ ኤርትራ ተወሰዱ ማለት ነው። ከጎንደር ወደ ኤርትራ ተወሰዱ፣ ወደ ኤርትራ ተወሰደ፣ በኃይል ተወሰደ፣ ያለ ፈቃዱ ወደ ሶስት አስርት አመት ያገለገለበት ሀገር ላይ ጎንደር ፖሊስ ነበረ፣ በድንገት ተወሰደ ማለት ነው። ያ ደግሞ ለእኔና ለቤተሰብ ትልቅ ተጽዕኖ ነበረው። ኢኮኖሚካል ብቻ ሳይሆን ሳይኮሎጂካሊም፣ ፍርሀትም፣ ስጋትም በኖርኩበት አገር ስብዕና በቃ በተገነባበት አገር አንተ እዚህ አይመለከትህም አንተ እዚህ አደለህም የሚል ሁሉ አንድምታ ነበረው ማለት ነው። ይሄንን እየተጋፈጠን መኖር ጀመረን ማለት ነው። አጋጣሚው ነው ደግሞ እኔ ለትምህርት ዕድል አግኝቼ ዛሬ አስራ ሰባት አመት እዚህ ሀገር መጣሁና እዚሁ መኖር ጀመርኩኝ። አባታችን ግን ባለፉት ሀያ አመታት ሙሉ እዛ ለብቻ ይኖር ነበረ ማለት ነው። ልጆቹን ማግኘት አልቻለም ነበረ። ድንገት ግን ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን በመጡ ጊዜ በድንገት ተነስተው ከኤርትራን ጋር ሰላም ስለፈጠሩ የሰላሙን መስመር ስለጀመሩ ድንገት ተነስተው አስመራ ሂደው ከፕሬዚዳንት ኢሳያስ ጋር በቤታቸው እንደ ልጅ ያንን ፎቶ ያንን ምስል እናስታውሰዋለን አብረው ቁልቋል ነው የሚባለው በለስ ነው የሚባለው እየበሉ እንደዛ አይነት ታሪክ በመፈጠሩ ምክንያት ከዛን ጊዜ ጀምሮ በኢትዮጵያ ኤርላይንስ ሰው ተነስቶ አሁን ከአዲስ አበባ አስመራ ከአስመራ አዲስ አበባ ይሄዳል ማለት ነው እና አባታችን ለመጀመሪያ ጊዜ ከሀያ አመት በኋላ የዛሬ አመት ነው ኢትዮጵያ የመጣው ማለት ነው ሁላችንም ተሰበሰብን እና ይሄ ታሪክ የተፈጠረው ይሄ ታሪክ የተፈጠረው ዶክተር አብይ አህመድ በወሰዱት እርምጃ ነው። ቀላል ይመስላል። ቀላል ስቴፕ፣ ቀላል አክሽን፣ ትንሽዬ ነገር ትመስላለች፣ ግን ትልቅ ነገር ፈጠረ። እና ይሄ የሰላም ሽልማት ይገባል ወይ? ለዶክተር አብይ አህመድ ይሄ ሽልማት ይገባል ወይ? እንደ እኔ አይነት ችግር ውስጥ ላለፈ እንደዚህ አይነት ቤተሰብ ይሄ ትርጉም ያለው ሽልማት ነው ማለት ነው። ፐርሶናል ነው ከዓለም አቀፍነቱ ትልቅ ሽልማት ከመሆኑ በላይ አልፎ ይሄ በጣም ፐርሶናል የሆነ ነገር ነው እና ለእኛ ለእኛ ትርጉም አለው። ይሄ ሰላም በመፈጠሩ ማለት ነው። አባቴን ሁልጊዜ ስደውልለት አወራው ነበር እና ሰሎሞን የእኛ ነገር እኮ እንደ ሰሜንና እንደ ደቡብ ኮሪያ ማለት ነው አንዳንድ ጊዜ በስልሳ ዓመታቸው ሰዎች ሲገናኙ ቤተሰቦች ቲቪ ላይ ፕሮግራም ሲቀርብ ያይና ወይኔ እንደው አያቸው የሆን ልጆቼ ብሎ ያስብ ነበረ። እንደዛ ብሎ ይናገር ነበር እና ይሄ ሰላም ሽልማት ለዚህ ካልተሰጠ ለማን ሊሰጥ ይችላል? አቶ ለማ ወደ እርስዎ ልመለስና እንግዲህ የኖቤል ሰላም ሽልማት አሸናፊ የሆኑ ግለሰቦች ወደ ኦስሎ ሲያመሩ የሚያዝላቸው መርሃ ግብር ሰፋ ያለ ነው። እንደ አውሮፓውያን አቆጣጠር ከሳሳ ሽልማታቸውን ከመቀበላቸው ቀደም ብሎ ጋዜጣዊ መግለጫ ላይ ይሳተፋሉ። ከኖርዌ ጠቅላይ ሚኒስትር ጋር ከተገናኙ በኋላም እንደዚሁ በጋራ ጋዜጣዊ መግለጫ ይፍታሉ። ታዳጊዎች በኖቤል የሰላም ማዕከል በሚያሰሩ የሰላም በዓል ላይም ይሳተፋሉ፣ ጥያቄዎችን ይመልሳሉ። በኦስሎ ከተማ ማዘጋጃ ቤት አዳራሽ ንግግር ያደርጋሉ። እንደዚህ አይነት ሰፋ ያለ ፕሮግራም መርሃ ግብር ነው ያለው እና ጠቅላይ ሚኒስትር ዐቢይ አህመድ በተለይ ጥያቄና መልሶች ባሉባቸው መርሃ ግብሮች ላይ አይገኙም በሚል እንግዲህ የተለያዩ ዘገባዎች እየወጡ ነው። ከዛ ጋር በተያያዘ ክርክር ላይ ትናንት በኦስሎ በሚገኝ ዋነኛ የቴሌቪዥን ጣቢያ መሳተፈትን ሰምቻለሁ እና ምንድን ነው የክርክሩ ጭብጥ? እርስዎስ እንዴት በመሳተፍ ወሰን ይሄ ምን ያስረብኝና ባጭሩ ወደ ዛ ጥያቄ ያመራል። እስክንድር ልክ አንተ እንዳነሳኸው የኖቤል የሸላም ሽልማት ስነ ስርአት ብዙ ክፍሎች አሉት። እዚህ ሀገር በመገናኛ ብዙኃን የወጣው ዜና ምን የምን ነበረ? ከሁለት ቀን በፊት የወጣው ዜና የዘንድሮው ተሸላሚ ለጋዜጠኞች ጥያቄ ለመጠየቅና መልስ ለመመለስ ፈቃደኛ አይደሉም የሚል ዜና ስንሰማ ሁላችንም ደነገጥን። ምክንያቱም እንደዚህ አይነት ነገር ተሰምቶ ታይቶ ማይታወቅ ነው እና ከዚያ አይ ይሄ ነገር አይሆንም ብለን ያው ብዙ ክትትል አደረግን። የተወሰንን ወገኖች እዚህ ዶክተር ሰለሞንንም ጨምሮ ከብዙ ስራ በኋላ ፓስቶር ዮሀንስ እንዲሁም ዶክተር ከዚያ በኋላ ከጠቅላይ ሚኒስትር ቢሮ መረጃ ለማግኘት ሞከርን። ይሄ ነገር በመገናኛ ብዙኃን የተባለው ነገር ልክ አይሆንም በሚል ተነስተን ነው እና የውይይቱም ጭብጥ ያ ነበረ የዚህ ሀገር የመገናኛ ብዙኃን የኖቤል ማዕከሉም ሰዎች የተረዱት ጠቅላይ ሚኒስትሩ መልስ ለመመለስ ፈቃደኛ አይደለም በሚል ነው የደመደሙት። እና ይሄ ድምዳሜ ልክ አይደለም የሚል ነው የእኛ ክርክር። ይሄ ድምዳሜ እናንተ ያልተባለውን ብላችኋል። እሳቸው ያሉት ወይም ከእሳቸው ቢሮ የተሰማው ነገር እኛ የምናውቀው ከፕሮግራሙ ውስጥ ውስን የሆኑ ቁልፍ የሆኑትን መገኘት ይችላሉ። ቁልፍ ያልሆኑትን በጣም ወሳኝ ያልሆኑ ፕሮግራሞችን መገኘት አይችሉም። ካለባቸው አገር የማስተዳደር ኃላፊነት አንድ በስልጣን ላይ ያለ መሪ ሁሉም ፕሮግራም ላይ የመገኘት ግዴታም የለበትም፣ አቅሙም አይኖርም። ከዚህ በፊት የአሜሪካው ፕሬዚደንት ጠቅላ ኦባማ በመጡ ጊዜ እንደዚሁ ውስን ነበረ የጥያቄው ያ የሰዓትም ችግር ነው። የአንድ የአገር አስተዳዳሪ ኃላፊነትም ብዙ ከመሆኑ አንፃር ነው። እኔ በክርክሩ ላይ የተሳተፍኩት ይህንን ነገር የተግባባችሁ አይመስለኝም። የኢትዮጵያ ጠቅላይ ሚኒስትር ቢሮ የሚለው ከፕሮግራሙ ውስጥ የተመረጡ ነገሮች ላይ ነው የሚገኙት ነው እንጂ የሚለው ጥያቄ አልመልስም አላሉም። ለጥያቄውም ከታሰበ ጥያቄ የማይመልሱበት ምክንያት አይኖርም። እሳቸው እዚህ ሀገር ያሉ አንዳንድ ነገሮችን በሌላ መልኩ መተርጎም የሚፈልጉ ሰዎች አይ የሚመልሱት ነገር ስለሌላቸው የሰላም ሂደቱም ብዙ ፈጣን ስላይደለ ለዛ ነው መገናኛ ብዙሀን ላይ መቅረብ ያልፈለጉት ተብሎ ለማለት ሲፈለግ ይሄ ነገር እሳቸው ያላሉትን ማለት ነው። እኛ ብንታገስ ይሻላል። ለዚህ ሀገር ጋዜጠኞች፣ መገናኛ ብዙሀን የስራ ኤቲክስ አለ። ህጉም የሚለው ምንድን ነው በምትጠቀሙት ቃላት ጠንቃቃ ሁኑ የሰውን ሀሳብ በደምብ አትረዱ አትደመድሙ የሚል ነው እና ያንን በማሳሰብ በልኩ ነው እኔ በነበረው ቃለ መጠይቅ ላይ የተሳተፍኩት። እንግዲህ እንደምንረዳው እርስዎ ከኢትዮጵያና ሌላው ተከራካሪ ደግሞ ከኖርዌ ነበሩ ይመስለኛል። በዚህ ጉዳይ ላይ የተከራካቸው ቴሌቪዥን ወስሎ እዚህ ላይ ግን የኖርዌ የኖቤል የሰላም ኮሚቴ እና ጸሐፊ ራሳቸው ጠቅላይ ሚኒስትሩ ጥያቄዎችን ለመመለስ ቢገኙ እንመርጥ ነበር እንፈልግ ነበር የሚል አስተያየት መስጠታቸው ነው እየተዘገበው። እንግዲህ እስካሁን ባለው መረጃ ጠቅላይ ሚኒስትር አብይ አህመድ ከኖርዌይ ጠቅላይ ሚኒስትር ኤርና ሶልበርግ ጋር ይገናኛሉ። ከዛ በኋላ ከንጉስ ሃራልድ ጋር እንደሚገናኙ የወጣው መረጃ ያሳያል። በኦስሎ ከተማ ማዘጋጃ ቤት አዳራሽ ንግግር ያደርጋሉ ተብሏል። ነገር ግን በተለይ ጥያቄና መልስ ባለባቸው ፕሮግራሞች ላይ ስለመገኘታቸው ምን መረጃ አላችሁ እናንተ? ለምሳሌ አቶ ለማ እኛ አደለን ያ ጉዳይ የሚመለከተው። በነገራችን ላይ በነበረው ውይይት ላይ ወይም ክርክር ላይ ከጠቅላይ ሚኒስትር ቢሮ ቢሌኔ ስዩም በስልክ ተገኝተው ማብራሪያ ሰጥተዋል። ይሄን ነገር እንዴት መረዳት እንደሚገባቸው የኖርዌጃን መገናኛ ብዙኃን መግለጫ ሰጥተዋል። በእንግሊዝኛ ስለሆነ ያንን መስማት ይቻላል። ኤንአርኬ ዶት ኤንኦ በሚለው ላይ ተገብቶ ቢፈለግ ማግኘት ይቻላል። ወደ ዋናው ነጥብ ልመለስና አሁንም ቢሆን አንድ የኖቤል ሽልማት ተሸላሚ ብዙ መድረኮች ይጠብቁታል። ዚህም የእኛም ጠቅላይ ሚኒስቴር ሲመጡ የሚጠብቃቸው ብዙ መድረኮች ይኖራሉ። ጋዜጠኞች ዞሮ ዞሮ አሁንም ቢሆን ጥያቄ መጠየቃቸው አይቀርም። ባገኙት አጋጣሚ የእኛም ጠቅላይ ሚኒስቴር የሚጠየቀውን ጥያቄ እንደሚመልሱ ነው ተስፋም አደርገው። በዛ ረገድ እኔ ይሄ ነገር እዚህ እንደ ተራገበው አይደለም፣ ይሄንን ሰዎች በማይሆን መልኩ ተርጉመውታል ብለን ነው የእኛ ክርክር። ትርጉሙን እንዲያቃኑና እሳቸው ያላሉትን አትበሉ የሚል ነው የኛ ክርክር። ዶክተር ሰለሞን ወደ እርስዎ ልምጣና ይህንን ጉዳይ እርስዎ እንዴት አይ የኖቤል የሰላም ሽልማት አሸናፊ የሆኑ ግለሰቦች ወደ ኦስሎ ሲያመሩ የሚያዙላቸው መርሃ ግብሮች ሰፋ ያሉ ናቸው። እስካሁን ባለዎት መረጃ፣ እስካሁን እየወጡ ካሉ መረጃዎች አንጻር የኢትዮጵያው ጠቅላይ ሚኒስትር ከነዚህ በቂ በሆኑት መርሃግብሮች ግብሮች ላይ ነው የሚሳተፉት። ደርሰውምነት እንግዲህ መቼስ ይሄ ጥያቄ ከባድ ጥያቄ ነው። ለምንድን ብትለኝ የጠቅላይ ሚኒስትር ቢሮ የሚመልሰው ጥያቄ ነው። ለማም ነገሮችን ለማስረዳት ሞክሯል ማለት ነው። በፊት እንደተባለው የኖርዌይ ሚዲያ ዋና ዋና የሆኑት ሚዲያዎች በጋዜጣም እንደገናም እንደዚሁ ደግሞ በቲቪ ዳያዊ ሲቀር የተወሰን የተሰማን ሰዎች ተወያየን ና ለምንድን ነው ይህንን ነገር አድሬስም አላደርገው ምክንያቱም ያቀረበው ፕሮፌሰሩ ስለ ኢትዮጵያ ታሪክ ያውቃል የኢትዮጵያን ውስጣዊ ሁኔታ ያውቃል ተብሎ ነው የቀረበው እና ያቀረበው ክርክሩ ላይ ከአቶ ለማ የቀረቡት ፕሮፌሰር ናቸው። ክርክሩ ላይ ከአቶ ለማ ከዛ በፊት ግን ብቻቸውን ነው መጀመሪያ ያቀረቡት ሐሳቡን እና ነጥቦቹ መላምት የበዛባቸው ናቸው ማለት ነው። በቃ የራሱን እና አገሪቱ ላይ ያለውን ነባሪያዊ ሁኔታ በመውሰድ ፖዘቲቭ የሆነ አቲትዩድ አይደለም ሰውዬው ያለው ማለት ነው። እና አቀራረቡ በጣም ጨለምተኛ ነበር ማለት ይቻላል። እና እሱን ስንሰማ እንዲ ይሄ ሰው እኮ እንቢያ አለም። ሁለተኛ ደግሞ ጠቅላይ ሚኒስትሩ እንዲያላሉ መጀመሪያውንም እኮ የኖርዌይ ቴሌቪዥን የናርኮም ይባላል። እዛ አዲስ አበባ ሄዶ ፕሮግራም ሰርቶ መጥተዋል። እንደውም አንዷም ስትከራከር ምናለች ኖሮጅ አይነት እንዴ? ይሄ እኮ ፕራይሱ የተሰጠበት ምክንያት አንዱ ነገር መናገር ነጻነት የፕሬስ ፍሪደምን ስላወጁ ነው፣ በሀገሪቱ ላይ ስላሻሻሉ ነው። እንዴት ነው ለፕሬስ ቀርበው የማይሰጡት ምናምን ተብሎ ነው የሚወቀስ የነበረው ማለት ነው እና ይህን ነገር ስንሰማ ምን አደረግን ማለት ነው። ኦኬ ይህንን ናሬቲቭ ይህንን አስተሳሰባቸውን ትክክል አደሉም ብለን መቅጠም አለብን ብለን ተነሳን ማለት ነው። ካነሷቸው ሀሳቦች ለምሳሌ ያክል በኢትዮጵያና በኤርትራ የተካሄደው ይሄ ሰላም የመጀመሪያው ስድስት ወር ላይ ደና ነበረ፣ ከዛ በኋላ ምንም ነገር የለም። ስለዚህ የተጠቀመው ቃል ነውም፣ ብራግ ሊያደረግ አይችልም ለዚህ ሊሆን ይችላል አለ። ግን ይሄ ትክክለኛ አይደለም። ምክንያቱም ከዛ ወዲህ በሁለቱ ሀገሮች መካከል ሰላም ስለተጀመረ የኢትዮጵያ አየር መንገድ አለ፣ ኤምባሲዎች አሉ፣ ሰዎች ይመላለሳሉ። የዛሬ ሳምንት ነው፣ የዛሬ ሁለት ሳምንት የሰፈሬ ልጅ ለመጀመሪያ ጊዜ ከሰላሳ ዓመት በኋላ አባቷን ሄዳ አግኝታለች። ምን ማለት ነው? በእነዚህ ሀገሮች መካከል ድሮ የነበረው ጠላትነት ቀርቶ መልካም የሆነ ጉርብትና ተጀምሯል። አላለቀም፣ ግን ተጀምሯል። አሁንም እየተካሄደ ያሉ ሂደቶችን እውቀት የላቸውም፣ እነዚህ ሰዎች ማለት ነው። እና አቀራረባቸው ሙሉ ለሙሉ ጨለምተኝነት የተሞላው ነው ማለት ነው። በነገራችን ላይ አገር ቤት የሚካሄደውን በሙሉ ኢንፎርሜሽን አላቸው፣ ግን ያንን ኢንፎርሜሽናቸውን በነገቲቭ ነው በፖዘቲቭ በተስፋ አይደለም ያቀረቡት ማለት ነው። እና እኛም የተነሳ ነው ኖ አግባብ ነው። ይሄ ሽልማት አግባብ ነው። ሁለተኛም ደግሞ ትልቅ ለውጥ አለ እየተካሄደ አለ። ይህንን ኦባማ ራሱ ፕሬዚዳንት ኦባማ ሁለት ጥያቄ ብቻ ነበረ የመለሰው ማለት ነው አንድ ለአሜሪካ ጋዜጠኛ አንድ ጥያቄ እዚህ ሀገር ላለ ጋዜጠኛ አንድ ጥያቄ ብቻ ማለት ነው ስለዚህ መብት ነው መምረጥ ይችላሉ መሪዎቹ ማለት ነው በእርግጥ ባለፈው አመት ታቻ ምናምን የነበሩት የኖቤል ተሸላሚዎች እዚህ መጥተው ብዙ ሰዓት ያሳልፋሉ ሳምንት ሁለት ሳምንት ከዛም በላይ እነዚህ ሰዎች ግን የሀገር መሪ ስለሆኑ እንደዚህ አይነት ፕሮግራም ውስጥ ሊገቡላቸው አይችሉም በዚህም ላይ ደግሞ ጠቅላይ ሚኒስትሩ አሁን ካለንበት የሀገሪቱ ሁኔታ አንጻር ጥበብ የተሞላበት ውሳኔ ቢወስኑ፣ መናገር የሚፈልጉት ቢናገሩ፣ መናገር የማይፈልጉበትም ባይናገሩ፣ ኃላፊነት ያለባቸው ስለሆኑ ማለት ነው። ይህንን ብለን ለማ በጣም ነው የተከራከራቸው ትናንት ላይ ቴሌቪዥን ላይ በጣም ጥሩ ነበረ ማለት ነው። ይመስለኛል የተወሰነ ግንዛቤ ያገኙ ይመስለኛል። አሁን እንግዲህ ጠቅላይ ሚኒስትር አብይ አህመድ በኦስሎ ቆይታቸው ጥያቄና መልስ በሚኖርባቸው መርሃ ግብሮች ላይ አይሳተፉም፣ በሚል ለወጡ መረጃዎች ቃል አቀባያቸው ቢለኔ ስዩም ለአለም አቀፍ የመገናኛ ብዙሀን የሰጡትን ምላሽ አለ። እርሳቸው እንዳሉት እንግዲህ በበርካታ ፕሮግራሞች ላይ መሳተፍ በስልጣን ላይ ላለ መሪ አስቸጋሪ መሆኑን ገልጸዋል። በተለይም በሀገር ውስጥ ትኩረት የሚሹ አንገብጋቢ ጉዳዮች ባሉበት ሁኔታ ነው ያሉት። ቢለኔ ስዩም በምላሻቸው ሁሉም ማዳረስ በአገር ቤት ያሉ አንገብጋቢ ጉዳዮች እንደማይፈቅዱላቸውም ተናግረዋል። እንግዲህ በጠቅላይ ሚኒስትሩ የኦስሎ መርሃ ግብር ላይ ተጨማሪ መረጃዎች ስናገኝ ቀጣይ ውይይት እንደምናደርግ ተስፋ አደርጋለሁ። እንግዲህ ጠቅላይ ሚኒስትር አብይ አህመድ በኦስሎ በሚኖራቸው ቆይታ የሚሳተፉባቸውን መርሃ ግብሮች በተመለከተ ተጨማሪ መረጃ ስናገኝ ሌላ ውይይት እንደሚኖረን ተስፋ አድርጋለሁ። ለዛሬ ግን ዶክተር ሰለሞን አብዶም ከኖርዌ ቴክኖሎጂ ዩኒቨርሲቲ፣ እንደዚሁም አቶ ለማ ደስታ ከኖርዌ ክርስቲያን ካውንስል በውይይቱ ላይ ለመሳተፍ ፈቃደኛ በሆናችሁ በአሜሪካ ድምጽ ሬዲዮ አድማጮች ስም በጣም አመሰግናለሁ። እናመሰግናለን እናመሰግናለን እስክንደር እኛም እስክንድርንና በውይይቱ የተሳተፉትን የእስክንድርን እንግዶች የኖርዌይ ቴክኖሎጂ ዩኒቨርሲቲውን ዶክተር ሰለሞን አብዶምንና የኖርዌይ ክርስቲያን ካውንስሉን አቶ ለማ ደስታ እናመሰግናለን። ታዲያ አድማጮች ከዶክተር ሰለሞንና አቶ ለማ ሌላ ሌሎች ድምጾችንም እንዲሁ በተከታታይ ፕሮግራሞቻችን እናሰማለን። ስነ ስርዓቱንም ተከታትለን እንዘግባለን። አሁን ወደ ምሽቱ መጨረሻ ቅንብር እንወስዳቸው። የፕሮግራም ማሳሰቢያ። ምርጫው ወይ ጨርሶ መፍረስ አለዚያ ደግሞ ሀገራዊ ፓርቲ ሆኖ መቀጠል የሚል ነው። አብዛኛው የተስማማው የአመለካከት ለውጥ በማምጣት ወደ ውህደቱ መሄድ አለበት የሚል ነው። ስለዚህ በውህደቱ አስፈላጊነት ልዩነት ባይኖርም፣ ባካሄድ ግን በሁለተኛው ደረጃ የሚታየው የአመለካከት ለውጥ በብሔራዊ ድርጅቶች መካከል እንደሚያስፈልግ ተነስቷል። ቀድሞው የተናገሩት ዶክተር ማናየ ዘገየ በአዲስ አበባ ዩኒቨርሲቲ የሳይንስና ቴክኖሎጂ መምህር ናቸው። እርሳቸውን ተከትሎ የሰማችኋቸው ዶክተር ሙሉ ነጋ ደግሞ በአዲስ አበባ ዩኒቨርሲቲ መምህርና ተመራማሪ ናቸው። ሁለቱም ስለ ኢህአደግ መዋሃድ ጉዳይ ጥናት ካካሄዱት ምሁራን መካከል ናቸው። ስለ ጥናቱ ሰፊ ማብራሪያ ሰጥተውናል። ምሁራኑ አዳምጧቸው። የነገብ ምሽት ቀጠሯችሁን ከቪኦኤ ጋር አድርጎ አድማጮች፣ አሁን አሁን ወደ ምሽቱ መጨረሻ ቅንብር ነው የምናልፈው። ኢትዮጵያ አሁን ያለችበት የፖለቲካ ሁኔታ እጅግ የተወሳሰበ ነው ሲል የኦሮሞ ነጻነት ግንባር ባለፈው ሳምንት ውስጥ ባወጣው መግለጫ ማመልከቱ ይታወሳል። ግንባሩ ብሔራዊ የንግግር መድረክ እንዲመቻችም ጠይቋል። በዚሁ የግንባሩ መግለጫ ላይ ተንተርሰን ሊቀመንበሩን አቶ ዳውድ ኢብሳን አነጋግረን የውይይቱን የመጀመሪያ ክፍል ከትናንት በስቲያ አቅርበናል። ሰለሞን አባተ ነው አቶ ዳውድን ያነጋገራቸው። ተከታዩን ክፍል እነሆ ቀጥሎ ይዞ ቀርቧል። በዚህ መግለጫችሁ ውስጥ ስትናገሩ የኢትዮጵያ ችግር መሰረቱ የተለያዩ አመለካከቶችን አጣምሮ ማስተናገድ የማይችል ጸረ ዲሞክራሲ የፖለቲካ ባህል መሆኑን ገልጻችኋልና ለመሆኑ ምን ማለት ነው? አቶ ዳውድ፣ ይሄ ማለት በዚህ አይነት አስተሳሰብ ኦነግ ራሱ የሚወቀስባቸው ብዙ አጋጣሚዎች አሉ። ከራሱ ጋር ያልተስማማ ድርጅት እንዴት ነው ለእንዲህ አይነት መልእክት የሚዘጋጀው? በፓርቲ ደረጃ ማለቴ ነው። በነገራችን ላይ እርስዎን በመሪ ወይም በግለሰብ ደረጃ ማለት አይደለም። በፓርቲ ደረጃ ያወጣችሁት መግለጫ ነው። ከእንደዚህ አይነት ችግሮች አንዱ ኦነግ ነው ወይም በጽናትና በአንድነት አለመቆሙ ጭምር ነው። ኦነግ በራሱ ውስጥ ያሉ ችግሮችም ወደ ውጭ እየገነፈሉ ናቸው። ስለዚህ በቅድሚያ ከራሱ ጋር መስማማት ያለበትና እነዚህን ችግሮች ወደ ራሱ ማዞር ያለበት ፓርቲ ነው፣ ድርጅት ነው እየተባላችሁን ነው የምትወቀሱት እና ምንድን ነው እናንተ በፓርቲያችሁ ውስጥ ይህንን አመለካከቶችን አጣምሮ ማስተናገድ ልዩነቶችን አጣምሮ እንደ አንድ ጠንካራ ፓርቲ ለመሄድ ያላችሁ ችግር አሁን የኦነጉ ወደዚህ ኦነግ ዳርኮ በጣም አስቸጋሪ መንገዶች እና ረጅም መንገዶች ውስጥ ያለፈ ነው። ይህንም በጣም ሆስታይል በሆነ ኤንቫይሮንመንት ወይም ሁኔታ ውስጥ ነው የትግል አመቱን በሙሉ የጨረሰው። ይሄ የሚፈጥረው ጫና ትግሉ ላይ እና በድርጅቱ ላይ ምናልባት ሰዎች ይንን አፕሪሺየት ማድረግ እና ትንሽ እንኳ ክሬዲት መስጠት ይቸግራቸው ይሆናል። ችግሩን፣ የትግሉን ውስብስብነት ከውስጡ ስለማያውቁትና ኢንፎርሜሽን ስለሌላቸው እኛ እንደምንመለከተው የሆነ ችግር ከዚህ ከትግሉ ውስብስብ መሆንና የችግሩ መራዘም ውስጥ የሆነች ናቸው እንጂ የዴሞክራሲያዊ ሜካኒዝም ወይም ደግሞ የዴሞክራሲያዊ አወቃቀርና ሂደት ስላልነበረው አይደለም። ይሄ አለው በጣም ረጅም ትግል መኖሩና ይሄ ነው እኛ የምንገልጹ በውሳችን ደግሞ ብዙ ጊዜ ውይይቶችን ያደርገን ወይም ችግሮችን የፈታንበት አለ። ይሄ ግን ዋናው የዲሞክራሲ ባህል ያህል ነው። እያንዳንዱ ድርጅት መሳሆን የስርአት ነው ማለት የፈለግ ነው። እኛ ስርአት ደግሞ ያለፍንበት ስርአት ነው ለብዙ ፖለቲካ ፓርቲዎች እና ሲቪክ ማህበራት ወይም ሌሎች የሚያመጣች ስርአት ነው መንግስት ስርአት ነው መንግስት ስርአት ያለፍንበትን እንግዲህ መግለጽ አያስፈልገውም ብዙ በጣም ኢዲቶሪያል የሆነ ወይም ደግሞ አምባገነናዊ ስርዓት ውስጥ እስካሁን አልፈን የመጣ ነው። ምን ያህል ዝግጁ ነው? ወይም የኦነግ አንጃዎች ማለት ከተቻለ እነዚህን የተለያዩ አመለካከቶች በውስጣችሁ አጣምሮ ለማስተናገድ እና እንደ አንድ ፓርቲ ለመሄድ ከተለያያችሁም ለይታችሁ በይፋ ለመለያየት ያላችሁ ጽናት፣ ጥንካሬ ምን ያህል ነው? አቶ ዳውድ፣ እኛ ይህን ችግር አርገናን ንምናየው አሁን አገር ቤት ነው የገባነው። የአገር ቤት ደግሞ መድበለ ፓርቲ የሚል ነው። መድበለ ፓርቲ ኦሮሞ ፖለቲካ ውስጥም አለ። በሌሎች ማህበረሰብ ፖለቲካ አምንት አጠቃላይ መድበለ ፓርቲ አለ። ያ ባይሆን ኖሮ የሁሉ ፓርቲዎችና ድርጅቶች ባልኖሩ ነበር። መኖሩ ደግሞ እኛ እንደ ስጋት በታክንም ነገር ልዩነት ይኖረዋል። ይሄ በሂደት የሀይል አተላለፉ መልክ እየያዘ ይሄዳል። በሰላማዊ ትግል መንቀሳቀስ ካለ የኦነግ ውስጥም ይሁን የሌላው ሁን ይ ችግር ሆነው እና ሆኩላችን ምክንያቱም በመሀላችንም ንግግር አለ። በእኛም መሀል እና በሌሎች የፖለቲካ ድርጅቶችም አሁንም ንግግር አለ። አጠቃላይ ግን እኛ አጥጋቢ በሆነ በእኛ መንገድ አጥጋቢ የሆነ ስሪት የሆነ ኢንጌጅመንት ስለሚ እና አሁን ያለው ሁኔታ ደግሞ ሁሉንም የሚያሰጋ መስሎ ስለታየ ነው። ያ አለ መነጋገሩ። እናንት ማለት አቶ ዳውድ በቃላት ድለላና የተስፋ ዳቦ የሚሉ ቃላት አሉና እስቲ ያብራሩልኝ ምን ማለት እንደሆነ። ይህ ሁኔታ ከአሁኑ የኢትዮጵያ ፖለቲካ ጋር አሁን እኛ የምናወራው በሙሉ ለህዝቡ ተስፋ የሚሰጡ ናቸው። ይና የምማሯቸው ተስፋ የሚሰጡ ናቸው። ሀገራዊ መግባባት የሚሉ ተስፋ የሚሰጡ ናቸው። በባህላችን የሰለተነ ማለትም ተስፋ የሚሰጡ ናቸው። አጥጋቢ ሆነው ህዝቡን የሚያጠቅ ወደ እርምጃ የሚወስዱ ግንኙነቶች የሉ ብዙ ጊዜ የተስፋ የሚሰጡ ስኖች ተደጋግመው ብለዋል። የግድ መናገር አለበት ሰው አንድ ነገር ትላንት። ግን ከዚህ አልፎ ህዝቡን የሚያጠግብ ወደ ተግባር የሚለወጥ አቅዛቢ የሆነ አለመኖሩ ነው። ከዚህ ማለፍ አለበት ነው፣ እንግዲህ ከተቻለ ሙከራው። አመሰግናለሁኝ አቶ ዳውድ ኢብሳን ለዛሬ። ክቡራትና ክቡራን አድማጮች ሰፊ ውይይት ነው ያደረግነው ከአቶ ዳውድ ጋር። በርከት ያሉ ጉዳዮችን አንስተናል። ከነገ በስቲያ እሁድ ሙሉን ይዘን እንመለሳለን። በፌስቡክና በዌብሳይታችንም ሙሉን ቃለ ምልልስ ማዳመጥ ትችላላችሁ። አሁን ዝግጅታችን ተጠናቀቀ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች ባጭር ሞገድና እንዲሁም በናይል ሳት ከምሽት ሰዓት ጀምሮ የሚያስተላልፈውን ስርጭት ዛሬ አዘጋጀውን ፕሮግራም እዚ ላይ ያበቃ። አስተናገድናችሁ አሉላ ከበደና እኔም ሶሎሞን አባተ ከፕሮዲውሰሩ አብርሃን ኃይሉና ከተተኪው የስርጭት መሐንዲስ ቮይቴክ ዞርኒያ ጋር እንዲሁም ከዋና አዘጋጇ ትዝታ በላቸውና ከቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ሰላም ደናደሩ። ትግርኛ ይቀጥላል። ጤና ይስጥልን። Thank you.